ኢኮኖሚው አለ አለም አቀፉ የገንዘብ ድርጅት በጎርጎሮሳዊው 2023 ከሰሃራ በረሃ በታች የሚገኙ የአፍሪካ ሀገራት ምጣኔ ሀብት በ3.8 በመቶ ያድጋል ተብሎ እንደሚጠበቅ ይፋ አድርጓል። በዓመት ሁለት ጊዜ የዓለምን የኢኮኖሚ ሁኔታ የሚያሳይ ትንበያ ይፋ የሚያደርገው ድርጅቱ ኢትዮጵያን ጨምሮ ከሰሃራ በረሃ በታች የሚገኙ አገራት ምጣኔ ሀብታዊ እድገት መጠነኛ እንደሚሆን ገልጿል። የክፍለ አህጉሩ ምጣኔ ሀብታዊ እድገት በጎርጎሮሳዊው 2024 ወደ 4.1 በመቶ ከፍ ይላል ተብሎ እንደሚጠበቅ አይኤምኤፍ ትላንት ጥር 23 ይፋ ያደረገው ሰነድ ያሳያል። በትንበያው መሰረት ከሰሃራ በረሃ በታች ከሚገኙ የአፍሪካ አገራት የትልቁ ኢኮኖሚ ባለቤት የሆነችው ናይጄሪያ በ3.8 በመቶ በተከታይ ደረጃ የምትገኘው ደቡብ አፍሪካ በአንጻሩ በ3.2 በመቶ ያድጋሉ ተብሎ ይጠበቃል። የዓለም አቀፉ የገንዘብ ድርጅት ዋና ኢኮኖሚስት ፒየር ኦሊቪየ በትናንትናው ዕለት በሰጡት መግለጫ ለክፍለ አህጉሩ ምጣኔ ሀብታዊ እንቅስቃሴ መዳከም ዋናው ምክንያት ውጫዊ እንደሆነ ገልጸዋል። ያለፈው ዓመት ለክፍለ አህጉሩ ፈታኝ ነበር። ችግሩ የሩሲያ ጦርነት በዩክሬን የኤነርጂ እጥረት ቀውስ ዋጋ ንረትን ለመዋጋት የሚደረገው ጥረት እና ይህን የተከተለው ዓለም አቀፍ የፋይናንስ እጥረትን በመሳሰሉ ውጫዊ ምክንያቶች የተከሰተ ነው ከሰራ በረሃ በታች የሚገኙ የአፍሪካ ሀገሮች ኢኮኖሚያዊ እድገት 3.8 በመቶ ቅድማ ይሆናል ተብሎ ይጠበቃል ይህ ከኮሮና ወረርሽኝ በፊት በቀጠናው ከነበረው የተለመደ የእድገት መጠን ዝቅ ያለ ነው በቀጠናው የምግብ ዋጋ የሩሲያ ጦርነት በዩክሬን መጀመሩ በፊት ወደ ነበረበት መመለስ ቢጀምርም ከኮሮና ወረርሽኝ በፊት ከነበረው ጋር ሲነጻጸር አሁንም ከፍ ያለ ነው። ከህዝባቸው መካከል አብዛኛው የምግብ ዋስትና እጦት የሚገጥማቸው ሀገራት አሉ። ዓለም አቀፉ የገንዘብ ድርጅት በዚህ ዓመት የኢትዮጵያ ኢኮኖሚ በአምስት ነጥብ ሶስት በመቶ ያድጋል ተብሎ እንደሚጠበቅ ባለፈው ጥቅምት ተንብዮ ነበረ። ትንበያው በአመቱ የኢትዮጵያ አጠቃላይ አገራዊ የምርት መጠን ወደ 126 ቢሊዮን ዶላር እንደሚደርስ ያሳያል። የኢትዮጵያ ጎረቤት ኬንያ በአንጻሩ ኢኮኖሚዋ በ5.1 በመቶ ሊያድግ እንደሚችል ሲተነበይ፣ አጠቃላይ አገራዊ የምርት መጠኗ 100 ቢሊዮን ዶላር ገደማ ሆኖ ይቆያል። የድርጅቱ ትንበያ ከሰራ ኢትዮጵያ ኬንያን ተክታ በክፍለ አህጉሩ የአራተኛው ግዙፍ ኢኮኖሚ ባለቤት ትሆናለች። የቀደመው የዓለም አቀፉ የገንዘብ ድርጅት ትንበያ ይፋ የሆነው የሰሜን ኢትዮጵያን ጦርነት የገታው ግጭት የማቆም ስምምነት ከመፈረሙ በፊት ነው። በስምምነቱ ጋብ ያለው ጦርነትና ተያያዥ ጉዳዮች አይኤምኤፍ በመጪው ሚያዚያ ይፋ በሚያደርገው የዓመቱ ሁለተኛ የኢኮኖሚ እድገት ትንበያ ላይ አወንታዊ ተጽዕኖ ሊያሳድሩ እንደሚችሉ ዶይቸ ቬላ ያነጋግራቸው ባለሙያዎች ይጠብቃሉ። በጦርነቱ ሳቢያ የተስተጓጎሉ የኢኮኖሚያዊ እንቅስቃሴዎች ማንሰራራትና ለመልሶ ግንባታ ከአገሪቱ አጋሮች የሚጠበቀው ዳጎስ ያለ ድጋፍ ኢትዮጵያውያን ባለሙያዎች ለምጣኔ ሀብታዊ እድገት መነቃቃት አስተዋጽኦ ሊያደርጉ እንደሚችሉ ይናገራሉ። ኢትዮጵያ እንደ አውሮፓ ህብረት ካሉ ዓለም አቀፍ አጋሮቿ በጦርነቱ ምክንያት የተከለከለችውን እርዳታ መልሳ ማግኘት ከቻለችና ቀጥተኛ የውጭ መዋለንዋይ መሻሻል ካሳየ የተሻለ ኢኮኖሚያዊ እድገት ሊኖር እንደሚችል ይጠበቃል። ዓለም አቀፉ የገንዘብ ድርጅት በትላንትናው ትንበያው የዓለም ኢኮኖሚ መጻኢ ጊዜ የተሻለ ሊሆን እንደሚችል ጥቆማ ሰጥቷል። በሰነዱ መሰረት የዓለም ኢኮኖሚ ባለፈው ዓመት ከተተነበየው 3.4 በመቶ ዝቅ ያለ 2.9 በመቶ እድገት ይኖረዋል ተብሎ ይጠበቃል። ይህ እድገት በሚቀጥለው ዓመት ወደ 3.1 በመቶ ከፍ ሊል ይችላል። የዓለም ኢኮኖሚ በሚቀጥለው ዓመት ولكن الرشيد يحصل على أي حال، وأن الرشيد يحصل على أي حال، وأن الرشيد يحصل على أي حال، وأن الرشيد يحصل على أي حال، وأن الرشيد يحصل على على የበለጸጉ ከሚባሉት አስር አገሮች ዘጠኙ ዛሬ ሁለተኛ ወሩን ባስቆጠረው የጎርጎሮሳዊው 2023 ኢኮኖሚያዊ እድገታቸው እንደሚቀዛቀዝ የዓለም አቀፉ የገንዘብ ድርጅት ዋና ኢኮኖሚስት ፒየር ኦሊቪየ ተናግረዋል። አሜሪካ በአንድ ነጥብ አራት በመቶ ብርቱ የኢነርጂ ቀውስ የገጠመው የአውሮፓ ህብረት በአንጻሩ በ0.7 በመቶ የኢኮኖሚያዊ እድገት ይኖራቸዋል ተብሎ ይጠበቃል። የሩሲያ ኢኮኖሚ በአንጻሩ በዩክሬን ጦርነትና ጦርነቱን ተከትሎ በተጣሉበት በርከት ያሉ ማዕቀቦች የገጠመውን ፈተና ተቋቁሞ መዝለቁን የዓለም አቀፉ የገንዘብ ድርጅት ትንበያ ያሳያል። ድርጅቱ ከዚህ ቀደም በጎርጎሮሳዊው 2023 የሩሲያ ኢኮኖሚ በ2.2 በመቶ ሊቀንስ እንደሚችል የሰጠውን ትንበያ ከልሶ እንዲያውም በ0.3 በመቶ ሊያድግ እንደሚችል ይፋ አድርጓል። በጎርጎሮሳዊው 2023 በዓለም የሁለተኛው ግዙፍ ኢኮኖሚ ባለቤት የሆነችው ቻይና በ5.2 በመቶ እድገት እንደሚኖራት ትንበያ ያሳያል። በተለይ ባለፉት ዓመታት በኮቪድ ሳቢያ ቅርቃር ውስጥ ገብቶ የቆየው የቻይና ኢኮኖሚ ማንሰራራት ለተቀረው ዓለም ተስፋ የሰጠ ጉዳይ ነው። የዚህ ዓመት በቻይና ጠንካራ ኢኮኖሚያዊ እንቅስቃሴ ይኖራል ብለን ተንብየናል። ኢኮኖሚው በ5.2 በመቶ ያድጋል ተብሎ ይጠበቃል። ይህ ከጥቅምት ትንበያችን አኳያ በ0.8 ከፍ ያለ ሲሆን ትልቅ ለውጥ ነው። የምንታዘባቸው ለውጦች የቻይና ኢኮኖሚ በፍጥነት መከፈቱን የሚጠቁሙ ናቸው። የቻይና ኢኮኖሚ ዳግም መከፈት በዓለም የአቅርቦት ሰንሰለት ላይ አዎንታዊ ተጽዕኖ አለው። ምክንያቱም ኢኮኖሚው አንዴ ሙሉ በሙሉ ከተከፈተ ባለፈው ዓመት እንደተመለከተውን ያለ በአቅርቦት ሰንሰለት ላይ የሚፈጠር መስተጓጎል ይቀንሳል ብለን እንጠብቃለን። ስለዚህ የምርት መጠን ይጨምራል። ከዚህ በተጨማሪ የቻይናውያን እንቅስቃሴ ሲጨምር እና መሸመት ሲጀምሩ እንደ ቱሪዝም ባሉ ዘርፎች ላይ የሚፈጠረው መነቃቃት ሌሎች ሀገሮችንም ተጠቃሚ ያደርጋል። የዋጋ ንረት በዓለም ዙሪያ የሚገኙ ፖሊሲ አውጭዎች ሁሉ ፈተና ሆኖ እንደዘለቀ የዓለም አቀፉ የገንዘብ ድርጅት ዋና ኢኮኖሚስት በትላንትናው መግለጫቸው ተናግረዋል። በድርጅታቸው መረጃ መሰረት በሸማቾች ዋጋ መረጃ ጠቋሚ ያለፈው ዓመት የዋጋ ንረት ከፍተኛ ደረጃ ላይ የደረሰበት ነበር። ይሁንና ከዓለም ሀገሮች 84 በመቶው ካለፈው ዓመት አኳያ በጎርጎሮሳዊው 2023 ዝቅ ያለ የዋጋ ንረት ሊኖራቸው እንደሚችል የዓለም የገንዘብ ድርጅት ትንበያ ያሳያል። ኢንፍሌሽን ቱ በአብዛኛዎቹ ቦታዎች በሁሉም መለኪያዎች የዋጋ ንረት የመሻሻል አዝማሚያ አሳይቷል። በምግብና በኢነርጂ ላይ የሚታየውን ተለዋዋጭ የዋጋ ጭማሪ ባያካትትም በሸቀጦችና አገልግሎቶች ላይ የሚታየው የዋጋ ንረት በብዙ አገሮች ከፍተኛው ደረጃ አልደረሰም። የቻይና በድንገት መከፈት እንቅስቃሴዎች መልሰው እንዲነቃቁ አስተዋጽኦ አበርክቷል። የዋጋ ንረት ጫናዎች መርገብ ሲጀምሩ፣ ዓለም አቀፍ የፋይናንስ ሁኔታዎች መሻሻል ጀምረዋል። ይህ ዶላር በህዳር ወር ከነበረው ጥንካሬ አኳያ ካሳየው መዳከም ጋር ተዳምሮ በማደግ ላይ ለሚገኙ ኢኮኖሚዎች እፎይታን የፈጠረ ነው። ዓለም አቀፍ የዋጋ ንረት በዚህ ዓመት ይቀንሳል ተብሎ ይጠበቃል። ይሁንና በ2024 እንኳን ከ80 በመቶ በላይ በሚሆኑ ሀገሮች ከኮቪድ ወረርሽን በፊት ከነበረበት በላይ ሆኖ ይቀጥላል። በሸቀጦችና አገልግሎቶች ላይ የሚታየው የዋጋ ንረት በ2022 አራተኛ መንፈቅ ወደ 6 በመቶ ከፍ ያለ ሲሆን በዚህ ዓመት መጨረሻ ወደ 4.4 በመቶ ዝቅ ይላል ተብሎ ይጠበቃል። የቻይና ምጣኔ ሀብት በኮቪድ ወረርሽኝ ሳቢያ ወይም ሌላ ኢኮኖሚያዊ ምክንያቶች ሊገጥሙ የሚችል መገተር፣ የዋጋ ንረት እንደዚሁም የሩሲያ ጦርነት በዩክሬን አሁንም ለዓለም ኢኮኖሚ ዋነኛ ፈተናዎች ሆነው ሊቀጥሉ እንደሚችሉ ፒየር ኦሊቪየ ትናንት ተናግረዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ።